ሰላም ለእናንተ ይሁን። ጋቢና መዝናኛ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። እኔ ግን የገባበት ገብቼ ይዘዋለሁ አልምረው። የፊልም ጸሐፊያን በጽሑፍ ያስቀመጡትን ታሪክ ነፍስ ከሚዘሩበት ባለሙያዎች መካከል አንደኛው የምስል ቀረጻ ከዋኙ ወይንም ሲኒማቶግራፈር ነው። ኢትዮጵያ ውስጥ ታዳጊ በሆነው በዚህ ዘርፍ በግሩም ብቃታቸው እየተጠቀሱ ከሚገኙ ሲኒማቶግራፈሮች መካከል አንዱ የዛሬ ምሽት እንግዳይ ነው። ለሁለት ዓመታት ያክል የዘለቀውን የግርሳት የቴሌቪዥን ተከታታይ ድራማ መልካም የተመልካች ምላሽ ያገኘውን ቁራኛ የፊልምን ጨምሮ ወደ አስር የሚጠጉ ባለሙሉ ሰዓት ፊልሞችን ቀረጻ አከናውኗል። የተሳተፈባቸውን የሙዚቃ ቪዲዮዎችና ከውጭ ሀገር ባለሙያዎች ጋር የተባበረባቸውን ስራዎች ከቆጠርን የእንግዳችንን ታታሪነት እንረዳለን። ከሙያው ጋር ተያያዥ የሆኑ ሀሳቦችን እናነሳሳለን፣ ፊልም ነክ ጉዳዮችንም እንነጋገራለን። በየጣልቃው ጥዑም ሙዚቃዎችና ዓለም አቀፍ ኪናዊ ወሬዎች አልተዘነጉም። አስቀድመን ቤሊ መኮንንና ፊልም የተገናኙበትን አጋጣሚ እንስማ በመጀመሪያ ውስጤ ሳላውቀው ፊልም የሚለው ሀሳብ ከመምጣቱ በፊት ኢትዮጵያ ውስጥ ፊልም መስራት እንደ ሙያ ከመቆጠሩ በፊት ያው ይታወቃል። በክበባት ውስጥ በሚኒ ሚዲያ ቲያትሮች ይሞከራሉ እና ትልቁ ህልማችን ትንሽ ሆነን የቲያትር ዝንባሌ ሲኖርት መድረኮችን ነው የምናስበው፣ የቲያትር መድረኮች። እና በዛ ጊዜ እንደዚ አይነት ዝንባሌ ነበረኝ፣ ግን በዛ መቀጠል ስላልቻልኩ ትንሽ ሆኜም ስለነበረ እሱን ማስቀጠል አልቻልኩም። ግን ከጊዜ በኋላ ፊልም የማየት ፍላጎት አለኝ። ፊልም ሳይ ግን ፊልምን ወድጄ ነው እንጂ ፊልም ሰሪ እሆናለሁ የሚል ግምት አልነበረኝም እና ቪዲዮ ቤት ከፍቼ በቪኤችኤስ ጊዜ ፊልም በማከራይበት ጊዜ ተጨማሪ ነገር ምን ልማር በሚለው ውስጥ በምርጫዬ ላይ ሁለት ነገር አስቀመጥኩኝ አንዱ የሞባይል ጥገና ብማር አልኩኝ አብሮ ሊድ የሚችለው ከሙዚቃ ቤቱ ጋር ጎን ለጎን የሚሄድ ሁለት ደግሞ ካሜራ በቀርጽ በሚለው ነው እና ካሜራ ስንቀርጽ የሚታወቀው ካሜራ አብዛኛውን ለሰርግ ነው የሚታወቀው እና በቃ ስለምወድም ካሜራ ካሜራ እየሰራው ሰርግም እየሰራሁ ጎን ለጎን ከቪዲዮ ቤቱ ጋር አብሮ የሚሄድ ስራ ነው በሚለው ሁለቱን ለምርጫ አስቀምጬ ልቤ ወደ ካሜራው አደላና ቶም ቪዲዮግራፊ በ1999 ሁለት ሺ መጨረሻ በ1999 አካባቢ ቶም ግራጁዌት አደረኩና፣ እዛ በምማርበት ጊዜ የቲያትር ፍላጎት አለኝ ስቶሪ የመጻፍ እና ቲያትሮችን የማንበብ ነገሮች ስለነበሩ ቶም አጫጭር ሾርት ፊልሞች ስቶሪ ክሬት አድርጋችሁ የአራት ደቂቃም የሶስት ደቂቃም ፊልም ስሩ በሚባልበት ጊዜ ያ ነገር በጣም እየሳበኝ እየጓጓው የተሻለ ሀሳብ እያቀረብኩኝ ከመምህራኖችም ጋር ጥሩ ግንኙነት በማድረግ በምማርበት ጊዜ አይ እኔ ሰርግ አይደለም የምሰራው፣ ፊልም ነው የምቀርጸው የሚለው ሀሳብ ለኛ ጎሌን አገኘው ብዬ የማስበው እዛ ቦታ ላይ ነው። መነሻው እና ጅማሮ እዛ ነው ማለት ነው። እንግዲህ ቢሊ ብዙ ጊዜ ተመልካቾች ፊት ለፊት የሚታዩ ተዋናዮችን እንጂ ከኋላ ያሉ ባለሙያዎችን ልፋትና ተግባር ያን ያክላያዩም ይባላል። ለምሳሌ ሲኒማቶግራፈር የሚባለው ባለሙያ ምን አይነት ስራዎችን የሚሰራ ነው ብለው የሚጠይቁ ሊኖሩ ይችላሉ። ሲኒማቶግራፈር ምን ይሰራል? በአንድ የፊልም ስራ ውስጥስ ያለው ሚና ምን ያህል ወሳኝ ነው? መጀመሪያ ሲኒማቶግራፈር የሚባለው ከስራው በፊት ትርጓሜው ራሱ እንደሚናገረው በብርሃንና በጥላ ምስል የሚናገር በተናገረው ምስል ደግሞ ታሪክ የሚተርክ የሚል ስም ነው ያለው ስሙ ራሱ ቢተረጎም ሲኒማቶግራፈር ወይም ዳይሬክተር ኦፍ ፎቶግራፈር የሚባለው ቃሉን እንኳን ሲተረጎም በሆነ ትርጓሜ ሲተረጉም እና ያ ማለት ምንድን ነው? ፊልሙ ውስጥ እንግዲህ አጽምና ስጋ ያለበሰ ወረቀት ላይ ያለ ታሪክን ወደ ምስል ወደ ተንቀሳቃሽ ወደ ታሪክ ትረካው በብርሃንና በጥላ ስሜቶቹን ተሸክሞ በፍሬም ውስጥ ሀሳቦችን ገልጾ ከተመልካች ጋር የሚያገናኝበት ትልቁ የፊልም ሚዲየሙ ካሜራው ነው። አይኑ የፊልሙ አይን ካሜራው ነው። ወረቀት ላይ ያለውን ሀሳብ ነው ካሜራው የሚያይለት፣ እና የዳይሬክተሩ ሀሳብን ሊተረጉም ያሰበውን ሀሳብ ነው በካሜራ የሚታየው፣ እና ፊልም ላይ በጣም ትልቁ ኮሚኒኬሽን ካሜራ ነው ማለት የወረቀቱን ወደ አይን የሚተረጉም ወይም የሚገለብጠው መሳሪያ ትልቁ መሳሪያ ካሜራ ነው እና እነዚህ ሁለቱ ሲኒማቶግራፈሩና ካሜራው ሲዋሃድ ነው እንግዲህ የጽሁፉም የደራሲውም ሀሳብ የተዋናያኖቹም አቅም የዳይሬክተሩም ፍላጎትና ኢንተርስት በዛ ፍሬም ውስጥ ተቀንብቦ ነው እንግዲህ ሀሳቡ በተፈለገው መልኩ ኦዲንስን እንደ የታሪኩ ስሜት ሊያሻግር የሚችለው እና ትልቅ ሚና አለው። እሱ መሳሪያ ባይኖር ፊልም የሚባለው ሀሳብ አይመጣም። ሬዲዮ ድራማ የሆነውም በጆሮ የሚሰማ ወይም የመድረክ ቲያትር ሲባል ኦዲንሱ እዛ ቦታ ብቻ ካልሄደ ቲያትሩን ማየት ወይም ታሪክ መከታተል የማይችልበት መንገድ ነው። ካሜራ መኖሩ ነው እንግዲህ በየቤታችን በቴሌቪዥንም በአይናችን ሀሳቦችን እንድናይ በፊልምም ሲኒማ ምንድን ነው ያደረገው? ሀሳብ ካሜራ ነው እና ከካሜራማን ያሉት ጀርባዎች ከሀሳብና ከተመልካች መሀል ቆመው ድልድይ የሆኑ ስራ የሚሰሩ ናቸው። ይ ላለው በራሴ ከበርካታ የሀገር ውስጥና የውጭ ሀገራት የፊልም አዘጋጆች ጋር እንደሰራህ አውቃለሁ። በሌሎች ሀገራት አዘጋጆች ላይ ያየሁና የእኛም የፊልም ሰሪዎች መተግበር ቢጀምሯቸው የምትላቸው ልምዶችን አግኝተህ ይሆን? መጀመሪያ እንግዲህ የተዋስነው ነው ፊልም የእኛ ሀገር ክሬሽን አይደለም። እኛ ሀገር የተፈጠረ አይደለም። ከውጭ የተዋስነው ነው። ልምዱም አብሮ አለ እና እኛ ጋር እየሰራን እንደምንሰራ አውቃለሁኝ። ጅማሮ ጥሩ ነው፣ የሚበረታቱ ስራዎች አሉ። ግን ምንድን ነው ትልቁ፣ በማንኛውም ፊልድ ፕሮፌሽናል በሚባለው መንገድ ሲኬድ መጀመሪያ ፕሮፌሽናል ዲሲፕሊኑን ማወቅና ማክበር ነው ትልቁ ነገር። ዳይሬክተርም ሆነ ሐኪምም ሆነ ኢንጂነሪንግ በሙያው ሊሰራው ላሰበው ሙያ መጀመሪያ ዲሲፕሊን ነው። የተለየ የሚያደርገውም እሱ ነው እና እኛ ሀገር ምንድነው ያኛው ዲሲፕሊን ብዙ አይታይም፣ አይንጸባረቅም። አንድ ያገኘ ነውም አይደለም። እንደዚህ በትራይ ኢንዲረር ያመጣ ነው፣ ወይም ደግሞ መጠነኛ ትምህርት ቤቶች ገብተን ካልሆነ ወይ በግል ጥረት ካላዳበር ነው። በዲግሪ ሌቭል እንኳን ፊልም የሚሰጥበት ሀገር ላይ አይደለንም ያለ ነው እና ከውጭ ተዋስ ነው ብዬ ማስቡ፣ አንድ ረጅም ዓመት እነሱ ጋር ተወልዶ እንደማደጉ በደንብ ተዋህደውታል። ዲሲፕሊን ኮሚትመንት ሰዓት አጠቀማቀማቸው እያንዳንዱ ፕሮፌሽን በቆመበት ዲፓርትመንት የቤት ስራውን ጥንቅቅ አድርጎ ነው የሚመጣው፣ እና የእነሱ ውህድ ውጤት ነው። እንግዲህ ወይ ሆሊዉድን ትልቅ ፊልም ሰሪዎች ሊያስችል ያስቻለው ሆሊዉድ እና ቦሊዉድ እና ያ ነገር ነው። እኛ የሚጎለን ታሪክ ቸግረናል ብያን አቅም ታሪኩ እንዴት እንደምንጽፈው ካልሆነ በቀር ያንን ደግሞ በፊልም እንዴት መተርጎም መቻል እንዳለብን አጣጥቆ መስራት እና በዛ ላይ መሄድ ካልሆነ በቀር የታሪክ ችግር የለብንም። ግን እነዚህ ዲሲፕሊኖች ናቸው ያንን ያነሳነውን ታሪክ በጥሩ መልኩ ወንዝ ተሻጋሪ ስራዎች ለመስራት የሚያስችሉን እና ምንድን ነው ዳይሬክተሩ እንደ ዳይሬክተር የቤት ስራውን መስራት አለበት። አንድ ዳይሬክተር ዝም ብሎ ከታክሽን ከማለት ውጪ በካሜራ መናገር የሚፈልገውን ሀሳብ ማወቅ አለበት። ሶ ካሜራ ፍሬሞች እና በካሜራ የሚሰሩትን ነገር አንደርስታንድ ማድረግ አለበት። የተቀረጹት እንዴት ኤዲት መደረግ እንዳለበት የኤዲቲንግ እውቀት ያስፈልጓል ና ዳይሬክተር ማለት በእኛ አገር ከታክሽን ብሎ ወይ ስሜቱ እንዲህ ስሜት ስጠው የሚለው ብቻ አይደለም። ሁሉንም ሙያ በተወሰነ መልኩ ማወቅ አለበት። ምክንያቱም ከአርት ዳይሬክተሩ ጋር ሲያወራ የአርት ዳይሬክተር እሳቤ፣ ስለ ከለር ሲያወራ የከለር እሳቤ፣ ከካሜራ ጋር ሲያወራ የላይት እና የኮምፖዚሽን እሳቤ፣ ከኤዲተሩ ጋር ሲያወራ የኤዲቲንግ እሳቤ፣ ከአክተሩ ጋር ሲያወራ የአክቲንግ አንደርስታንድ ከሌለው የዳይሬክቲንግ መሪውን ወይም ወንበሩን መያዝ አይችልም። ግን እኛ ጋ አሁን በዚህ ሌቭል በሲቪ በትምህርት ደረጃ ፊልም የምትሰራ ስላልሆንክ ማንም ተነስቶ ይሰራል። መስራቱ ክፋት ባይኖረውም ግን የተሻለ ስራ ሰርቶ ደግሞ ለእድገት ወይም ፊልሙ ወንዝ ተሻጋሪ እንዲሆን እነዚህን ነገሮች ነገ ትልቅ ፊልም ሰሪ መሆን እፈልጋለሁ ለሚል ልባም ፊልም ሰሪ እነዚህን ማወቅ አለበት እና ትልቁ ክፍተት እኛ እሱን ሳናከብር ነው ፊልም ሰሪ መሆን የምንፈልገው ወይም ደግሞ ለዛ የሚያበቁንን መንገዶች ሳንከተል ነው ፊልም ሰሪ መሆን የምንፈልገው። ትልቁ ልዩነት ይሄ ነው። እነሱ ጋር ፊልም ሰሪ ሲሆን የሚገባውን ትምህርት፣ የሚገባውን ጥናት፣ የሚገባውን ሙከራ ስለሚያደረጉ የተሻለ በሙያቸው የተሻለ መሆን ችለዋል። በቆሙበት ቦታ ላይ ጥሩ ነገር ማሳየት ችለዋል። እኛ ጋር ትንሽ ድፍረት የተቀላቀለበት መንገድ ይሄዳል። ግን የልምድ አዋላጅ እንዳንሆን የምንሰራውን ስራ በእውቀት ብናደረገው ወደ እነሱ መንገድ መሄድ እንችላለን ብዬ አስባለሁ። ከምስል ብርሃን ባለሙያው ወይንም ሲኒማቶግራፈር ቢሊ መኮንን ጋር ምሽቱን እያሳለፍን ነው። አጫጭር ኪናዊ ዜናዎችን ሰምተን ስንመለስ ቀሪ ሀሳቦች ይደመጣሉ። በመጪው ሚያዝያ የሚከናወነው ትልቁ የአሜሪካ የፊልም ሽልማት ኦስካርስ ከአንድ በላይ ከሆኑ ስፍራዎች በቀጥታ የሚተላለፍ መሆኑን አዘጋጆች ይፋ አድርገዋል ምንም እንኳን የኮሮና ቫይረስ ብዙ ነገሮችን ቢቀያየርም። የሽልማቱ ስነ ስርዓት አሳላፊዎች በአካል የሚገኙበት እንዲሆን መወሰኑን አዘጋጆቹ አክለዋል ለጤና የሚበጁ ጥንቃቄዎችም እንደሚተገበሩ ተነግሯል ስነ ስርዓቱ በየዓመቱ 3400 ታዳሚያን በሚሰበሰቡበት የዶልቤ ቲያትር ውስጥ የሚደረግ ነበረ ማማስ በመባል የሚጠራው የኤምቲቪ የአፍሪካ የሙዚቃ ሽልማት መደረጊያ ጊዜ እንደተራዘመ ተሰምተዋል። ዩጋንዳ ውስጥ በቀጣይ ሳምንት ሊደረግ የነበረው የሽልማት ስነ-ስርዓት የተራዘመበትን ምክንያት አዘጋጆቹ ከመናገር ተቆጥበዋል። የዘንድሮውን ስነስርዓት ከሚያሚ ዩናይትድ ስቴትስ በርቀት ይመራዋል ተብሎ የተጠበቀው ዲጄ ካሊድ ነበር። በኦሮምኛ ሙዚቃዎቹ በርካታ ወዳጆችን ያፈራው በሙያው ከግማሽ ክፍለ ዘመን በላይ የተሻገረው የዶክተር አሊ ቢራን ታሪክ የሚዘክር መጽሐፍ ከሰሞኑ ተመርቋል። በዶክተር ሱራፌል ገልገለው የተዘጋጀው መጽሐፍ በአማርኛ ኦሮምኛና እንግሊዝኛ ቋንቋዎች የተሰናዳ ነው። የመጽሐፉን ፋይዳ በተመለከተ የአዲስ አበባ ዩኒቨርሲቲ መምህሩ ኑትማን አሊ ይህንን ብለዋል። ብዙን ጊዜ የኛ የሀገራችን ታዋቂ ሰዎች ታሪካቸው እንደዚህ ተጽፎ አይገኝም። ብዙ እውቀት ሊያስጨብጡን የሚችሉ ብዙ ልምዳቸውን ሊያካፍሉ የሚችሉ ሰዎች ሳይጻፍ ስለነሱ ታሪክ ምንም ሳይባል ታቸው ሲያልፍና ያለ። ስለዚህ እንደዚህ አይነት ነገሮች ቢያንስ በዚህ ሁኔታ ተጽፎ ቢቀመጥ ለትውልዱ እነሱ ያለፉበትን እኛ እስከኛ ምን ይጠበቃል ብሎ ወጣት እንዲሰማ ለማድረግ ይረዳል። ስለዚህ በጣም ትልቅ ነገር ነው።

Feker kayınocu cislu That mooie men are doing በማዳመጥ ላይ ያላችሁት ጋቢና መዝናኛን ነው። ከአሜሪካ ድምፅ የሚሰማ ሳምንታዊ መርሃ ግብርም ነው። ዛሬ ምሽት ፊልም ነክ ሀሳቦችን እያቀበለን የሚገኘው ወደ አስር የሚጠጉ ባለሙሉ ሰዓት ፊልሞች ላይ በቀረፃ ባለሙያነት ወይንም ሲኒማቶግራፈርነት ያገለገለው ቤሊ መኮንን ነው። ቤል፣ እንግዲህ በርከት ያሉ የሙዚቃ ቪዲዮዎችን፣ ረጃጅም ፊልሞችን እንዲሁም ደግሞ የቴሌቪዥን ድራማዎችን ቀርጸሃል። ቀረጻ ከፍተኛ ውጣ ውረድ ያለበት ስራ ነው። ፈታኝና አስደሳች ነገሮች ይገጥማሉ ብዬ አስባለሁ። ከነበሩ የቀረጻ ትውስታዎችህ አንድ ሁለቱን ብታካፍለን። ያለ ፈተና የሚሰራ ፊልም የለም አይደለም? እኛ አገር ማቴሪያል፣ የእውቀት፣ የሎኬሽን፣ የብዙ ተግዳሮቶች ያለበት ይሁ ይቅርና አደጉ ተብለ በትልቅ ባጀት የሚሰራባቸውን ፊልሞች ሁሌ ውጣ ውረዳሉት የራሱ ቻሌንጅ አለው። አዲስ ስቶሪ ሲመጣ ሁሌ አዲስ ቻሌንጅ አለው። ግን ምንድነው ከምንም በላይ ፈታኝ ሆኖብን የነበረው አንዱ የቁራኛ የቀረጻ በጣም ፈታኝ ነበረ። አንዱ ፈታኝ ያደረገው ምንድነው ነው ያልኖርነውን ህይወት ከመቶ ዓመት በፊት ከመጽሐፍ ውጭ ያንን ታሪክ ማንረዳበትን ህይወት ቪዥዋላይዝድ ማድረግ በምስል ቀርጾ ተመልካችን እዛ ዘመን ላይ ማስቀመጥ በጣም ከባድ ነበረ። ከዛ ደግሞ ሙሉ ከተማዋ ቆርቆሮና ኤሌክትሪክ የለበሰች ሀገር ነች። እኛ በምንሰራበት መቼት ደግሞ የቆርቆሮ ቤትና ኤሌክትሪክ መብራቶች፣ ስልኮች፣ ፖሎች አልነበሩም እና ገንብተን መስራት እንደሚታወቀው ከባድ ነው እና ከነዚህ ቻሌንጆች ጋር አንድ ካሜራ አንስተን ወደ ሆነ ቦታ ስንዞር የምናየው የቆርቆሮ የስልክ እንጨት እንትኖች ዘመኑን የሚያሳብቁብን መንገዶች በጣም አስቸጋሪ ነበረ። አንኮበርን የተቀረጸው የአየሩ ጸባይ በጣም አስቸጋሪ ነበር። ቶሎ ቶሎ ይዘንባል፣ ቶሎ ቶሎ ብራን ጥላ ይሆናል እና እሱ እሱ በጣም ፈታኝ አድርጎት ነበረ። ካሰብነው ጊዜ በላይ ጨምሮብን ብዙ በክር ውስጥ ያሉ ሰዎች ተስፋ እስከመቁረጥ ተደርሶ በቃ ለመጨረስ ግዴታ እንትን ውስጥ ገብተን ነው ፊልሙ ያለቀውና እና ፊልሙ ሲታይ ያለፋት ብዙ ሰው አያየውም እና ከምንም በላይ በጣም ከባድ የነበረ ኦልሞስት እስከ መቋረጥ ሊያደርስ የሚችሉ የሚገፉ ሀሳቦችና ቻሌንጆች ነበሩት እና ሀሳቡም ከባድ ስለነበረ ነው የከበደን። የከተማ ሲን አይደለም፣ የካፌ ስቶሪ አይደለም እና ብዙ ነገሩ የዘውዲቱ ዘመን ላይ ራሳችንን ማስቀመጥ ይጠበቅብን ነበር እና ያን ኤክስፔሪንስ ማድረጉ ለኛም አሪፍ እድል ነበረ። ያው ቻሌንጁ እንዳለ ሆነ፣ ፊልም ስራ ውጥረት የማያጣው አዳዲስ የዘመኑ የቴክኖሎጂ ውጤቶችን በፍጥነት መረዳትም የሚጠይቅ ነው። የተወሰኑ ስራዎች ላይ አይቻለው። እንዲሁም ደግሞ ከአንተ ጋር የሰሩ ዳይሬክተሮችንም ለማነጋገር ሞክር ያለው፣ አብዛኞቹ መልካም ጸባይህን ያነሳሉ። አዳዲስ ካሜራዎችን በፍጥነት ለመረዳት ያለውን ብቃትህንም ያወድሳሉ። የማይነጫነጭ ሲኔማቶግራፈር ብርቅ ነው ይባላል በእኛ ኢንዱስትሪ እንግዲህ ምን ያህል ምን ያህል እውነት እንደሆነ እንግዲህ ጥያቄም ቢያስነሳም አንተ ይህንን ጸባይ ይህን እንዴት ልታዳብር ቻልክ? ከዘመኑ ጋር ራስን ለማስተካከል ምን የተለዩ ነገሮችን ታደርጋለህ? በመጀመሪያ ጸባይህ ያው ካስተዳደግ ይጀምራል ብዬ አስባለሁኝ። ሁለት ደግሞ ለምትወደው ነገር ሁሉም ሰው እንደሚገዛ ምናለው፣ ስራህን ወደው ከሰራኸው ጸባይህንም ይገዛሃል። ከፊልሙ ከባድ ከፊልም ከባዱ ነገር ምንድነው? ብዙዎቹ የሌለው ፊልም የሚባለው ሲታሰብ ከትግስት ጋር እንደሚያያዝ ላያውቁት ይችላሉ። ምክንያቱም ሌላ ቦታ ትንሽ ተለፍቶ ውጤት ይታያል፣ ወዲያውም ያልቃል ምናምን ነገር። እኛ ሀገር ብዙ ፈተና አለው። በሀሳብ ትሟገታለ፣ በሴት አፕ ትሟገታለ ቆመ ነው የምትውለው ሎኬሽን በተቀየረ ቁጥር ሴታፕ ይቀየራል። ብዙ ሀስሎች አሉት። ያንን በትዕግስት ማለፍ የምትችለው የምትወደው ሲሆን ነው። ማንም ለገንዘብ ብሎ ከገባው ያ የሚያነጫንጨው ባህሪ ሊወጣ ይችላል። እኔ የምነጫነጫለሁ ግን ምንድን ነው ሁሌ ካሜራ ሲይዝ ኃላፊነቴን አስባለሁኝ። ከዛ ደግሞ ወድጄው ስለምሰራ አልሰለችም እና የሚመጣውንም ጫና ትዕግስተኛ ሆኜ መስማት እንዳለብኝ ይገባኛል። ሁለት፣ የዳይሬክተርና የክሩ ዲሲፕሊን ማክበር አለብን። የዳይሬክተር የሚፈልገውን ሀሳብ መስጠት አለብን። ስለዚህ ዳይሬክተር የሚፈልገውን ነገር ሰምቶ መተርጎም ስለሚገባ ለጭቅጭቅ የሚሆን ጊዜ የለም። ብንነጫነጭ የቲም ስፕሪቱ የሙዱ ይጠፋል እና ሙድ ከሌለውና ቲም ስፕሪቱ ካልተገነባ በደንብ ፊልም የሚባለው ሀሳብ ላያልቅ ይችላል። ብዙ ፊልሞች የሚቋረጡት በግማሽ ያህሉ ከክሩም ጋር ባለመስማማት፣ ከአንዳንድ ነገሮች ጋር አብሮ ቀጠል ያልተቻለው በዚህ ምክንያት ነው እና ጀምሬ ማቋረጥ አልፈልግም ተጀምሮ ያላለቀ የፊልም ታሪክ እንዲኖረኝ አልፈልግም። ስለዛ በዲሲፕሊን የፊልም ዲሲፕሊን ካከበርን ማናችንም በዛ ዲሲፕሊን ውስጥ መገዛት አለብን ብዬ አምናለሁኝ። ሌላው ሁለተኛው ደግሞ አስተዳደግ ይወስነዋል፣ የግል ባህሪ ይወስነዋል እና እግዚአብሔር ይመስገን ቤተሰቦቼ በደንብ ነው ያስተማሩኝ። አባቴም ወታደር ነው፣ የደርግ ወታደር ነበር እና ዲሲፕሊን ምን ማለት እንደሆነ ከሱ መማር እችላለሁ። እናቴ በጣም ጠንካራ ነች እና ሁሌ የምትለው ነገር አለ። ስንታዘዛት አረ ደክሞኛል እንኳን ስትል ግድ የለህም ቢል ቅንነት ለራስ ነው፣ ለእኔ የምትታዘዙኝ አይምሰላችሁ ትላለች እና እውነት ነው። ቅን በሆንን ቁጥር የምንሰራው ስራ መባረክ አለው ሰው ጋም ደርሶ የተሻለ ነገር ያመጣል። ሁለት ደግሞ ስኬት የተደጋጋሚ ጥረት ውጤት ነው። ስለዚህ የእነሱ ቅድም ያልኩና አሁን ስለ ቤተሰብ ያወራሁ ድምር ውጤት ይመስለኛል። እንግዲህ የማይነጫነጭ ሲኒማቶግራፈር ካሉ ሊሆን የሚችለው ይሄ ነው። ግን ነጫነጫለው። እኔም ቀይ መስመር ላይ ስደርስ አብሬው ፊልም ብሰራ የምትለው የሀገር ውስጥም ሆነ የውጭ ሀገር ዳይሬክተር የትኛው ነው? ሀገር ውስጥ ካሉት ሳይሆን ኢትዮጵያዊ ዳይሬክተር ብዬ ከማስባቸው ውስጥ ህልሜ ቢሆንና ቢሳካ ብሰራ ከፕሮፌሰር ሀይሌ ገሪማ ጋር ብሰራ በጣም እድለኛ ነኝ ብዬ አስባለሁ። እውነት ለማውራት የውጭዎቹን ዳይሬክተር አስብ ያላቅ ገና የሀገሬን ፍላጎት አሟልቼ አልጨረስኩም ብዬ ስለማምን እድሉ ከተፈጠረ ሰየው ግን በልዩነት ከዚህ ዳይሬክተር ጋር ብሰራ ብዬ የማስቀምጠው አስቤውም አላቀው ጥያቄ ነው። ግን ከሀገር ውስጥ እግዚአብሔር መስገን አሉ ከሚባሉት ከአብርሃም ገዛኸኝ፣ ከዳዊት ተስፋዬ ጋር ከመሳሰሉት ዳይሬክተሮች ጋር ሰርቻለሁ እና እንደው እግዚአብሔር ቢፈቅድና ከማጋ መስራት ትመኛለህ፣ ከዚህ በኋላ ብትለኝ፣ እድሉ ቢፈጠር ከጋሽ ሀይሌ ገሪ ማጋ ብሰራ ራሴ እንደ እድለኛ ቆጥራለሁ ብዬ አስባለሁ። አንድ የመጨረሻ ጥያቄ፣ ኢትዮጵያ ለፊልም ሰሪዎች ያላት ምቾት ምን ያክል ነው? በአመታት ውስጥ ምን ያክል እየተለወጠ ነው? ኢትዮጵያስ የቀጠናው የፊልም መዳረሻ ትሆን ዘንድ ምን አይነት ጉዳዮች መስተካከል አለባቸው ትላለህ? መጀመሪያ አየር ንብረቷ፣ ተፈጥሮዋን አጠቃላይ ስንመዝነው በጣም አመቺ በጣም አመቺ ምናልባት ከተሰራበት እንደ ሆሊውድ አስር የመገንባት ሳይፈለግ የተገነባ ተፈጥሮ ያላት ሀገር ነች እና ክልሉን ብትዞር ቀርጸህ የማትጨርሰው ሆሊውድ ሆሊዉድ በትልልቅ ወጪ የሚገነቡትን ተፈጥሮ ገንብታልናለች። እሱን የመጠቀም እድሉና ጊዜው ሲፈቅድ እንሰራበታለን ብለን እናስባለን። ከዛ ውጭ ግን ምንድነው አንድ ልክ እንደ አለመታደል ሆኖ ፊልም ሰሪው በፊልም ሰሪ ተመርቶ አያውቅም። ባህልና ቱሪዝም ከሙያው ውጭ ያሉ ሰዎች ነበረ ሲያስተዳድሩት የነበሩት እና እንዲያውም አንድ ያስታውሳለሁ አንድ ባህልና ቱሪዝም ለጉዳያችንን ለማቅረብ ስብሰባ ላይ አግኝተ ነው ፊልም ሰሪ ማለት እኔ ሌባ ይመስለኝ ነበር። ምክንያቱም የሰረቀ ሰው ከሌን ፊልም ሰራሁት ስለሚል ሌባ ይመስለኝ ነበር። እንግዲህ እንዲህ አይነት አስተሳሰብ ያለው ሰው ነበር ቦታው ላይ ተቀምጦ የፊልም ሰሪዎችን ፍላጎት ሊያሟላ ወንበር የተሰጠው ማለት ነው እና ብዙ ጊዜ የማይመለከተው ስለ ጉዳዩ የማያንገበግበው፣ ወይም ደግሞ ከጉዳዩ ጋር ቅርበት የሌለው አስተዳደር ነበር በባህልና በቱሪዝም የሚቀመጠው። ስለዚህ ድምፃችንን ማሰማት አንችልም። የፊልም ኢንዱስትሪ እንደ ኢንዱስትሪ እንኳን እንዲቆጠር አቤት የምንልበትም ቦታም አልነበረም። ኢቨን እቃዎች ራሱ የካሜራ እቃዎች ከአልኮል እና ከሲጋራ እኩል ነው የሚቀረጡት። ሁለት ደግሞ ባነበሩን መንግስታት፣ አሁንም ባሉት መንግስታት ፊልምን እንደ ፓወርፉል ዌፕን ስለሚያዩት እድል አይሰጡትም። እንዲቃናና እንዲቀና እድል አይሰጡትም። ምክንያቱም በፊልም ብዙ መናገር ብዙ መቀየር ኢቨን አሁን የምናየውን ዝባዝንኪ ሁሉ የማጥራት አቅም አለው። ልክ ያልሆነውን ነገርም ደግሞ መንገድ ስታችኋል የማለት አቅም አለው። እና ያንን ስለሚፈሩትም የነበሩትም አስተዳደሮች በመንግስት ደረጃም ያሉም ሰዎች ወደሚፈለገው ስቴፕ እንዲያድግ አይፈለግም፣ ይፈራል። እና በዛ መንገድ ፊልሙ እንዳሰብነው መቀጠል አልቻለም። አዲስ አበባ ዩኒቨርሲቲ የሚያክል ትልቅ ዩኒቨርሲቲ ከኃይለ ስላሴ ጀምሮ የተቋቋመ ዩኒቨርሲቲ ከቲያትር ውጭ የሚያስተምረው ዲፓርትመንት አልነበረም። የፊልም ዲፓርትመንት እንኳን ኖሮ ሳይሆን በቲያትር ዲፓርትመንት ውስጥ ከሶስትወር ወር ያላለፈ ኮርስ ነበር የሚሰጠው እንግዲህ በሶስት ወር ኮርስ ውስጥ ነው ከቲያትሪካል ዲፓርትመንት የሚወጡ ሶስት ወር ብቻ ነው የሚማሩት እና እንዴ እንዴት ይደግ ነው የተወሰኑ ቶም ቪዲዮግራፊ እና ብሉናይል ፊልም ስኩል ናቸው አሁን በተሻላቸው አቅም በዋናነት እየተጠቀሱ ያሉት የአንድ አመት ኮርስ ነው እንግዲህ የአንድ ዓመት ወይም የአስር ወር ኮርስ ወስደን ነው ትልቅ ሲኒማ ኢንዱስትሪ ውስጥ ለመቀላቀል እየሞከረን ያለ ነው እና በዚህ በዚህ መልኩ ማነቆች አሉት ከላይ ያሉት ሰዎች እንደ ሲስተም ማቴሪያል አሁን እቃ ክራይና እቃ ለመግዛት እንኳን ከኛ ኬንያ ትሻላለች። በሚገርም ሁኔታ ከውጭ መጥተው ለመስራት አመች ሁኔታ የለም። የሳንሱር ሁኔታ ማቴሪያል እንደልብ አያገኙም። እቃ ጭኖ ከዛ መምጣት አይፈልጉም። የበቃ ሙያተኛማ በእነሱ ሌቭል ሙያተኛ የለም። ምክንያቱም ቅድም እንዳልኩት ትምህርት ቤቶች የሉም በበቂ ሁኔታ ዘመኑ በፈቀደው መሳሪያ ንቅረጽ ምንል በጣም ውድ ነው። ቀረጡ ከመቶ ሰላሳ ፐርሰንት በላይ ነው የሚቀረጠው። የሆቴልና አንዳንድ እቃዎች በነፃ ያለ ታክስ ታክስ ፍሪ ሲገቡ የፊልምንትን ግን ሰው ከሚሰሩት ትልቅ መሳሪያዎች ውስጥ አንዱ ጥበብ ነው። ከጥበብ ውስጥ አንዱ ደግሞ ፊልም ነው እና ሰው የሚሰራ ሰውን የሚያህል የሚሰራበትን ማቴሪያል ወይም ኢንዱስትሪ አንቀውታል። አንድ በድፍረት የገቡ ፊልም ሰሪዎቹም አንቀውታል ወይም ወደኋላ ጎትተውታል። ሁለት ደግሞ ሙያውን አውቀው በተሻለ መልኩ እንስራው ሲባል ደግሞ በመንግስትም በትምህርት ቤትም ምጦት በማቴሪያልም ችግር ታንቋል። ፊልሙና እነዚህ ነገሮች ቢስተካከሉ ፊልም ሰሪው በኃላፊነት የተሻለ ፊልም ኦዲንስን ያከበረ ፊልም ቢሰራ፣ መንግስት መወጣት ያለበትን ጉዳዮች ቢወጣ፣ ነገሮች እንደ ልብ እንትን ቢሉ፣ ትምህርት ቤቶች ቢስፋፉ፣ የተሻለ መስራትና መሸጥ የምንችለው ማሻገር የምንችለው ፊልሞችና ታሪኮች ከኛ ወጥተው ወደ ውጭ መድረስ ይችላሉ ብዬ አስባለሁኝ። እጅግ በጣም አመሰግናለሁ። ቤሊ መኮንን፣ ስለ ፊልም፣ ስለ ቀረጻና ስለ ተያያዥ ጉዳዮች ስላወራን በጣም ደስ ብሎኛል። ቀሪ ዘመንህም በስኬት የተሞላ እንዲሆንልህ ከልብ እመኛለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። you ባመሸን በእጅጉ እናመሰግናለን አድማጮች። ዝግጅቱን ያቀናበረው ኤልያስ አስማረ ነው። ሀብታሙ ስዩም አብሬያችሁ አምሽቻለሁ። መልካም ሳምንት ይሁንላችሁ።